በመጀመሪያም አርዕስተ ዜና በአብዛኛው የኤርትራና የሶማሊያ ዜግነት ያላቸው 620 ስደተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ ሞተሯ በመበላሸቱ ሰዎች ለአደጋ መጋለጣቸውን የጀርመን ዜና አገልግሎት ዘገበ። በጀልባው ላይ የተወሰኑ ኢትዮጵያውያን ስደተኞች አሉ ተብሏል። ሶማሊያውያን ስደተኞች ከየመን በመመለስ ላይ ናቸው። የየመን ቀውስ ያሰጋቸው ስደተኞች እና የመናውያን የቀይ ባህርን በማቋረጥ ወደ ምስራቅ አፍሪካ አገራት በመጓዝ ላይ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። በናይጄሪያ የግዛት አስተዳዳሪዎችና መማክርት ምርጫ በመካሄድ ላይ ነው። በዋና ከተማዋ ሌጎስና የሪቨርስ ግዛት ተቃዋሚዎች የምርጫ ጣቢያ በእሳት አጋይተዋል። ግብፅ በሙስሊም ወንድማማቾች ፓርቲ 11 አመራሮች ላይ የተወሰነውን የሞት ብያኔ በድጋሚ አጸደቀች። ተጨማሪ 24 ሰዎች የዕድሜ ልክ እስራት ተበይኖባቸዋል። በየመን ጦርነት የሟቾች ቁጥር እያሻቀበ ነው። ዓለም አቀፉ የቀይ መስቀል ኮሚቴ አውሮፕላን የአስቸኳይ ጊዜ እርዳታ ይዞ ዛሬ የመን ሰንዓ ደርሷል። የጀርመን የኢኮኖሚ ሚኒስትር ሲግማር ጋብርኤል በአውሮጳ ከዩኤስ አሜሪካ ጋር የተፈራረመችው የንግድ ውል የተጠበቀውን ያክል ኢኮኖሚያዊ ጠቀሜታ ላይኖረው ይችላል ሲሉ አስጠነቀቁ። በፓኪስታን ሀያ የግንባታ ሠራተኞች በተኙበት በአንድ ታጣቂ ተገደሉ። ለጥቃቱ የባሉች ነፃ አውጪ ግንባር ኃላፊነቱን ወስዷል። ዜናው በዝርዝር በአብዛኛው የኤርትራና የሶማሊያ ዜግነት ያላቸው 62 ስደተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ ሞተሯ በመበላሸቱ ሰዎች ለአደጋ መጋለጣቸውን የጀርመን ዜና አገልግሎት ዘገበ። የማልታ ጋዜጣ በሳተላይት ስልክ ያነጋገራቸው፣ በጀልባው ላይ የሚገኝ ስደተኛ ብዙዎቹ መታመማቸውንና ምግብና ውሃ መጨረሳቸውን ተናግሯል። ስደተኞቹን የጫነችው ጀልባ ከሊቢያ ዋና ከተማ 66 ኪሎ ሜትር ርቀት ላይ ሳብራታ ከተባለ ቦታ አርብ ጉዞ ሳትጀምር አልቀረችም ተብሏል። የጣሊያን ድንበር ጠባቂዎች ስደተኞቹን ለመታደግ ጥረት እንደጀመሩ ተጠቅሷል። የማልታ ጋዜጣ በስልክ ያነጋገረው ኤርትራዊ ጥቂት ኢትዮጵያውያን ስደተኞችም በጀልባዋ ላይ መኖራቸውን ተናግሯል። የየመን ቀውስ ያሳሰባቸው ሶማሊያውያን ስደተኞች በእርስ በርስ ግጭት ወደ ፈራረሰችው አገራቸው በመመለስ ላይ መሆናቸውን ባለሥልጣናት ዛሬ ለአዣንስ ፍራንስ ፕሬስ ተናግረዋል። 260 ሕፃናት፣ ሴቶችና አረጋውያን ሶማሊያውያንን ስደተኞችን የጫነች ጀልባ በፑንትላንድ የቦሳሶ ወደብ መድረሷ ተሰምቷል። የፑንትላንድ አገር ውስጥ ጉዳይ ምክትል ሚኒስትር ከዚህ ቀደም 420 ስደተኞች መመልሳቸውንና ወደፊትም ቁጥራቸው ከፍ ያለ ተመላሾች እንደሚጠብቁ ተናግረዋል። በሁቲ አማጽያንና የፕሬዝደንት አብድረቦ መንሱር አዲ ታማኞች መካከል የሚካሄደው ጦርነት ከተባባሰ በኋላ ከምስራቅ አፍሪቃ አገሮች ወደ የመን ይደረግ የነበረው የስደተኞች ፍሰት መቀልበሱን በተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቋል። ባለፉት አስር ቀናት የመናውያንን ጨምሮ 900 ስደተኞች የኤደን ባሕረ ሰላጤን በማቋረጥ ወደ ጅቡቲ፣ ሶማሊላንድ እና ፑንትላንድ መጓዛቸውን ድርጅቱ ጨምሮ አስታውቋል። በየመን የሚገኙት ከ250 ሺህ በላይ ስደተኞች በሙሉ የምስራቅ አፍሪቃ ዜጎች ናቸው። ሶማሊያውያን አሁን የተረጋጋ ጠንካራ መንግስት ባይኖራቸውም የአፍሪቃ ህብረት ሰላም አስከባሪና የመንግስት ወታደሮች ከአልቃይዳ ጋር ግንኙነት አለው ከሚባለው የአሸባብ ታጣቂ ጋር ፍልሚያ ላይ ናቸው። በሰሜናዊ ሶማሊያ የምትገኘውና የራስ ገዛ አስተዳደር የመሰረተችው ፑንትላንድ የተሻለ መረጋጋት እንዳለባት ይነገራል። ከአንድ ሳምንት በፊት የቀድሞውን ወታደራዊ መሪ ሙሐመዱ ቡሃሪን በፕሬዝዳንትነት የመረጡት ናይጄሪያውያን ዛሬ ደግሞ የግዛት አስተዳዳሪዎችንና መማክርትን በመምረጥ ላይ ናቸው። የናይጄሪያ ተቃዋሚ የፖለቲካ ፓርቲዎች ፕሬዝዳንት ጉድላክ ጆናታን ላይ ያገኙትን ድል ተከትሎ አሁንም ተጨማሪ ስልጣን የሚያጎናጽፋቸውን ውጤት በተስፋ እንደሚጠብቁ አሶሽትድ ፕሬስ የዜና ወኪል ዘግቧል። ጠንካራ ፉክክር ይደረግባቸዋል በተባሉት በሌጎስና በነዳጅ ዘይት በበለጸገችው ሪቨርስ ግዛት ውጥረት መንገሱ ተሰምቷል። በሪቨርስ ግዛት ተቃዋሚዎች የምርጫ ጣቢያ ማቃጠላቸውንና በፖሊስ ተሽከርካሪ ላይ ተቀጣጣይ ነገሮች መወርወራቸው ተዘግቧል። ከምርጫው ጋር በተያያዘ ሁለት ሰዎች መሞታቸውን የሪቨርስ ግዛት ፖሊስ ቃል አቀባይ አስታውቀዋል። መንግሥት ከፍተኛ ቁጥር ያለው የፖሊስ ኃይል በማሰማራት የጸጥታ ቁጥሩን አጥብቋል። በዚህ ምርጫ 760 እጩዎች 29 የግዛት አስተዳዳሪዎችንና ምክትል አስተዳዳሪዎችን ወንበር ለመያዝ ይፎካከራሉ። ለ36ቱ የናይጄሪያ ግዛቶች የምክር ቤት ወንበሮች ለመወዳደር ደግሞ 5290 እጩዎች ቀርበዋል። በናይጄሪያ የግዛት አስተዳዳሪዎች ከፍተኛ ፖለቲካዊ ጉልበትና ተደማጭነት እንዲሁም ከአንዳንድ የምዕራብ አፍሪቃ ሀገራት የተሻለ የግዛት በጀት እንዳላቸው ይነገራል። ዛሬ ድምፅ በመስጠት ላይ የሚገኙት የናይጄሪያ ዜጎች የምርጫውን ውጤት ለማወቅ እስከ እሁድ ማምሻ መጠበቅ ይኖርባቸዋል። በናይጄሪያ የግዛት አስተዳዳሪዎችና የምክር ቤቶች ምርጫ የፕሬዝዳንት ጉድላክ ጆናታንና የሙሐመዱ ቡሃሪ ፓርቲዎች ከፍተኛ ፉክክር ያደርጋሉ ተብሏል። የግብፅ ፍርድ ቤት በሙስሊም ወንድማማቾች ፓርቲ መሪ መሐመዱ ባዴ እና 11 ተከሳሾች ላይ የተወሰነውን የሞት ብይን ዛሬ በድጋሚ አጸደቀ። በጎርጎሮሳዊው አቆጣጠር ከ2010 ጀምሮ የሙስሊም ወንድማማቾች ፓርቲን ሲመሩ የከረሙት መሐመዱ ባዴ ሞት የተወሰነባቸው የቀድሞው ፕሬዝዳንት መሐመድ ሙርሲ ከስልጣን ከወረዱ በኋላ አገሪቱን ወደ ቀውስ የሚመሩ ምስሎችንና በራሪ ወረቀቶችን አዘጋጅተዋል፣ በተከታታይ የተካሄዱትን በአደባባይ የመቀመጥ ተቃውሞ አስተባብረዋል የሚል ክስ ቀርቦባቸዋል። የዳኛ መሐመድ ናጊ ሻሃታ ችሎት የዩኤስ አሜሪካና የግብፅ ድርብ ዜግነት ባለው መሐመድ ሱልጣንና ሌሎች 23 ተከሳሾች ላይ የዕድሜ ልክ እስራት በይኗል። መሐመድ ሙርሲ ከስልጣን ከወረዱ በኋላ የተካሄደው ተቃውሞ ቃል አቀባይ የነበረው መሐመድ በረሃብ አድማ ላይ ሲሆን፣ አባቱ ሳላህ ሱልጣን በችሎቱ ሞት ከተበየነባቸው 11 ተከሳሾች መካከል አንዱ ናቸው። የሙስሊም ወንድማማቾች ፓርቲ አመራሮችና በካይሮ የራብ አል አዳውያ አደባባይ ለወራት የዘለቀውን ተቃውሞ መርተዋል፣ አስተባብረዋል በተባሉ ግብፃውያን ላይ የተወሰነው ብያኔ ለይግባኝ ክፍት ነው ተብሏል። መሐመድ ባዴና የሙስሊም ወንድማማቾች ፓርቲ አመራሮች በሌሎች ክሶች የዕድሜ ልክ እስራት እንደተበየነባቸው አይዘነጋም። ይህ ቦን የሚገኘው የዶቼ ቬለ ራዲዮ ጣቢያ ነው። በደቡብ የመን በሁቲ አማጽያንና የመንግስት ወታደሮች መካከል በተካሄደ ከባድ ውጊያ ቢያንስ 25 ሰዎች ተገደሉ። በአደን ከተማ አውራ ጎዳናዎች የፕሬዚደንት አብዱራቡ መንሱር ሃዲ ታማኞች በኢራን ከሚደገፉት የሁቲ አማጽያን ጋር ባካሄዱት የ12 ሰዓት የተኩስ ልውውጥ ቢያንስ ሰባት ሰዎች መገደላቸውን አዣንስ ፍራንስ ፕሬስ የዜና ወኪል ዘግቧል። በሁለቱ ኃይሎች መካከል የሚካሄደው የተኩስ ልውውጥ በተለያዩ የደቡብ የመን አካባቢዎች መበርታቱን እንዲሁም ህፃንና አንዲት ሴት መገደላቸውን የዜና አውታሩ ጨምሮ ዘግቧል። ጦርነቱን ተከትሎ በሳውዲ አረቢያ የሚመሩት የመካከለኛው ምስራቅ አገሮች አውሮፕላኖች በአደን የሁቲ አማጽያን ይዞታ ባሏቸው አካባቢዎች ላይ የሚያካሄዱትን ድብደባ መቀጠላቸው ተሰምቷል። በአውሮፕላኖቹ ድብደባ ሀያ የሁቲ አማጽያን ታጣቂዎች መገደላቸው ተነግሯል። ፕሬዚደንት አብዱረቡ መንሱር ሀዲ ታማኞች ዛሬ የእርዳታ ጥሪ ማቅረባቸው ተዘግቧል። የሳውዲ አረቢያና አጋሮቿ የአየር ድብደባ በቂ ባለመሆኑ የአደን ከተማ ከሁቲ አማጽያን ለመታደግ በደቡባዊ የመን የሚገኙ የፕሬዝደንት አብዱረቡ መንሱር ሀዲ ደጋፊዎች ተዋጊዎችንና የጦር መሳሪያ በማቅረብ እገዛ እንዲያደርጉላቸው አብዱል ሰላም አቲፍ የተባሉ የታጣቂ መሪ ጥሪ ማቅረባቸውን የጀርመን ዜና አገልግሎት ዘግቧል። በተያያዘ ዜና የሕክምና ቁሳቁሶቹን የጫነ የቀይ መስቀል አውሮፕላን በአማጽያን እጅ በወደቀችው የየመን ዋና ከተማ ሰንዓ ዛሬ ደርሷል። አውሮፕላኑ ከ35 ቶን በላይ የህክምና ቁሳቁሶች፣ የውሃ ማጣሪያና የኤሌክትሪክ ማመንጫ ጀኔሬተር መጫኑን ዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ተናግረዋል። የጀርመን የኢኮኖሚ ሚኒስትር ሲግማር ጋብርኤል የአውሮፓ ሀገራት ከዩኤስ አሜሪካ ጋር የተፈራረሙት የንግድ ስምምነት የተጠበቀውን ያህል ኢኮኖሚያዊ ውጤት ላያመጣ እንደሚችል አስጠነቀቁ። የንግድ ስምምነቱ ያመጣል ስለተባለው ከፍተኛ የኢኮኖሚ እድገት የሚያወሱ ስሌቶችን አላምነም ያሉት ሚኒስትሩ ስምምነቱ ለሸማቾች ከፍተኛ የጥራት ደረጃን ለማረጋገጥ ማስፈለጉን ተናግረዋል። የአውሮጳ ኮሚሽን የኢኮኖሚ ባለሙያዎች በአመት እስከ አንድ መቶ ቢሊዮን ዶላር የሚደርስ ተጨማሪ ገቢ ለሁለቱም ወገኖች ያስገኛል ያሉትን ውል ከፍጻሜ ለማድረስ እየሰራ ነው ተብሏል። የጀርመን ሶሻል ዴሞክራት ፓርቲ ሊቀመንበርና የኢኮኖሚ ሚኒስትሩ ሲግማር ጋብርኤል በዚህ ስምምነት ተጠቃሚ የሚሆኑት የዩኤስ አሜሪካ ግዙፍ ኩባንያዎች ለአውሮጳ የምግብ የሰራተኛና የአካባቢ ጥበቃ ሕግጋት ፈተና ሊሆኑ ይችላሉ ሲሉ የፓርቲያቸውን ስጋት አስተጋብተዋል። ይህ ውል የአውሮጳ ኩባንያዎች የጥራት ደረጃን ሁለት ጊዜ ከማረጋገጥ እንደሚታደግና አውሮጳ ለቀጣዮቹ ሀያና ሰላሳ ዓመታት በዓለም ንግድ የጥራት ደረጃ ተጽዕኖ ፈጣሪ እንደሚያደርጋት ተናግረዋል። በደቡብ ምዕራብ ፓኪስታን የባሉቺስታን ግዛት በመኝታ ላይ በነበሩ የግንባታ ሰራተኞች ላይ በተተከፈተ ተኩስ ሀያ ሰዎች ተገደሉ። በተኩስ ሩምታውና በጩኸቱ ከእንቅልፉ እንደነቃ የተናገረ አንድ ሰራተኛ ታጣቂዎቹ ሰራተኞቹን በመታወቂያ በመለየት ረሸና ማከናወናቸውን ተናግሯል። ለጥቃቱ የባሉች ነጻ አውጪ ግንባር ኃላፊነቱን ወስዷል። በጥቃቱ የሞቱት ሰራተኞች በሙሉ ከባሉቺስታን ግዛት ውጭ የመጡ ሰራተኞች መሆናቸው ተጠቅሷል። ከሟቾቹ መካከል 16ቱ ከፑንጃብ አራቱ ደግሞ ሲንድህ ከተባሉ የፓኪስታን ግዛቶች የመጡ መሆናቸውን የአገሪቱ ፖሊስ አስታውቋል። የግዛቲቱን የነዳጅ ዘይት ጋዝና የማዕድናት ለመቆጣጠር በሚደረግ ትንቅንቅ ከሌሎች የፓኪስታን ግዛቶች የሚመጡ ሰራተኞች ላይ ተመሳሳይ ጥቃቶች ከዚህ ቀደም መፈጸማቸው ተሰምቷል። ግዛቲቱን ከፓኪስታን ለመገንጠል የሚታገለው የባሉች ነፃ አውጪ ግንባር ቃል አቀባይ ግዛቲቱ ነፃ እስክትወጣ ድረስ ተመሳሳይ ጥቃቶችን እንደሚፈጸሙ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ይህ ዶቼ ቬሌ ራዲዮ ጣቢያ ነው። ዜናውን ለማጠናቀቅ አርዕስተ ዜናዎቹን በድጋሚ ያሰማችኋለሁ። በአብዛኛው የኤርትራና የሶማሊያ ዜግነት ያላቸው 620 ስደተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ ሞተሯ በመበላሸቱ ሰዎች ለአደጋ መጋለጣቸውን የጀርመን ዜና አገልግሎት ዘገበ። በጀልባው ላይ የተወሰኑ ኢትዮጵያውያን ስደተኞች አሉ ተብሏል። ሶማሊያውያን ስደተኞች ከየመን በመመለስ ላይ ናቸው። የየመን ቀውስ ያሰጋቸው ስደተኞችና የመናውያን የቀይ ባህርን በማቋረጥ ወደ ምስራቅ አፍሪቃ ሀገራት በመጓዝ ላይ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። በናይጄሪያ የግዛት አስተዳዳሪዎችና መማክርት ምርጫ በመካሄድ ላይ ነው። በዋና ከተማዋ ሌጎስና የዲቨርስ ግዛት ተቃዋሚዎች የምርጫ ጣቢያ በእሳት አጋይተዋል። ግብፅ በሙስሊም ወንድማማቾች ፓርቲ 11 አመራሮች ላይ የተወሰነውን የሞት ብይን በድጋሚ አጸደቀች። ተጨማሪ 24 ሰዎች የዕድሜ ልክ እስራት ተበየኖባቸዋል። በየመን ጦርነት የሟቾች ቁጥር እያሻቀበ ነው አለም አቀፉ የቀይ መስቀል ኮሚቴ አውሮፕላን የአስቸኳይ ጊዜ እርዳታ ይዞ ዛሬ የመን ሰናአ ደርሷል የጀርመን የኢኮኖሚ ሚኒስትር ሲግማል ጋብርኤል በአውሮፓ ከዩኤስ አሜሪካ ጋር የተፈራረመችው የንግድ ውል የተጠበቀውን ያክል ኢኮኖሚያዊ ጠቀሜታ ላይኖሮ ይችላል ሲሉ አስጠነቀቁ በፓኪስታን 20 የግንባታ ሰራተኞች በተኙበት በአንድ ታጣቂ ተገደሉ ለጥቃቱ የባሎች ነፃ አውጪ ግንባር ኃላፊነቱን ወስዷል